ትራንስፓረንሲ ኢንተርናሽናል በየአገራቱ ያለውን የሙስና መጠን ለመለየት ሁለት አይነት መንገዶች ይከተላል። የመጀመሪያው ለአገራቱ የሚሰጠው ከዜሮ እስከ መቶ የሚደርስ ነጥብ ነው። ዜሮ የሚያገኙ አገራት ከመጨረሻው የሙስና ጠገግ ላይ የሚገኙ ሲሆኑ፣ መቶ የሚያገኙ በአንጻሩ ከሙስና የጸዱ ናቸው። በዘንድሮው ዘገባ ሶማሊያ በስምንት ከመቶ የመጨረሻው ደረጃ ላይ ስትገኝ፣ ቦትስዋና በ63 ከመቶ የተሻለ ደረጃ ላይ ትገኛለች። ኢትዮጵያ 33 ከመቶ ነው ያገኘችው። ሁለተኛ መመዘኛ አገራት በየነጥባቸው የሚሰጣቸው ደረጃ ነው። አንደኛ ደረጃ ከሙስና የጸዳ ሲሆን የመጨረሻው ደግሞ ሙስና የተንሰራፋበት ማለት ነው። ዘንድሮ 168 አገራት ናቸው በጥናቱ የተካተቱት። ከነዚህ አገራት ኢትዮጵያ 103ኛ ደረጃ ላይ ትገኛለች። ይህ ማለት ኢትዮጵያ ሙስና በከፍተኛ ደረጃ ከተንሰራፋባቸው አገራት አንዷ መሆኗን አመልካች ነው ይላል ዘገባው። ሙስናን በቁጥር መግለጽ ከባድ እንደሆነ የትራንስፖ ትራንስፓረንሲ ኢንተርናሽናል አካል የሆነው ትራንስፓረንሲ ኢትዮጵያ ዋና ስራ አስኪያጅ አቶ ክብረአብ አበራ ለዶችቬሌ ይናገራሉ። ይሁን እንጂ ኢትዮጵያ እንዴት ወደዛ ደረጃ መምጣት ቻለች ብለን ስንጠይቃቸው የሀገሪቱ ሁኔታ ስናይ በደረጃ በአገሮች በሚቀመጡበት ደረጃ ረገድ በተለያዩ አመታት የተለያዩ ለውጦችን ስታደርግ ቆይታለች። ለምሳሌ አሁን በሁለት ሺ አስራ ሁለት ላይ ወደ መቶ አስራ ሶስተኛ ነበረች። ቀጥሎ ወደ ሁለት ሺ አስራ አራት ባለፈው አመት መቶ አስረኛ ነበረች። ከዛ አሁን ላይ በወጣው ደግሞ ወደ መቶ ሶስተኛ ሆናለች። እንግዲህ ይህን ስናይ ጎን ለጎን የሚሰጥ ደግሞ ከመቶ የሚመዘን ስኮር አለ። ስለዚህ በዚህ ረገድ እነዚህ ዓመታት ውስጥ ከሁለት ሺ አስራ ሁለት ጀምሮ እስካሁን ባለበት ጊዜ ሰላሳ ሶስት si tu partie de si tu ça m'a l'impression que ሲኮሩ ለውጥ የለውም። ነገር ግን ደረጃዎቹ ወይም ከመቶ አስራ ሶስተኛ ወደ መቶ ሶስተኛ የመጣችበትን ሁኔታ እናያለን። ኢትዮጵያ ያስመዘገበችው መመዘኛ ነጥብ ሳይቀየር ደረጃዋ ከአንድ መቶ አስራ ሶስት ወደ አንድ መቶ ሶስት የመጣችበትን ምክንያት አቶ ክብረ አብ ሲያብራሩ ከኢትዮጵያ ቀድሞ የነበሩ አስር ሌሎች አገሮች ወደኋላ በመንሸራተታቸው ምክንያት መሆኑን ይጠቅሳሉ። በሀገሪቱ ውስጥ የሙስና መንሴ ነው ተብሎ የሚወሰዱት ላይ ተለቅ ያለ ጥናት እንደሚያስፈልግ ከተናገሩ በኋላ ይሁን እንጂ በዋናነት ሙስና የምታይባቸውን አካባቢዎች እንደሚያመለክት ያብራራሉ። በዋናነት ፐብሊክ ሚኒስተሩ ላይ በተለይ ደግሞ አገልግሎት ሰጪ የሆኑ የመንግስት አካላትን በዋናነት ይዳስሳል። ስለዚህ በዚህ ነገር እንግዲህ ግራንድ ኮራፕሽን የምንለውን አይደንቲፋ ለመለየት ብቁ ላይሆኑ ይችላሉ። ለምሳሌ ግሎባል ኮራፕሽን ባሮሜተር፣ ቅድም የጠቀስኩት ጥናት አገልግሎት ሰጪ የሆኑ የመንግስት መስሪያ ቤቶች እንዴት ተመዝኗቸው አላችሁ ተብለው ምላሽ ሰጪዎች የሚቀርብላቸው እንደገና ደግሞ በእርግጥ ጉቦ ተይጣችሁ ታውቃላችሁ ወይ እንዲህ ያሉ ጥያቄዎች የሚቀርቡት በእርግጥ ግን በዚህ እነዚህ ጥናቶች ላይ ምላሽ ሰጪዎች የሚያስቀምጡት ነገር ምንድን ነው? አገልግሎት ፈልገን በመንግስት መስሪያ ቤቶች በምንሄድበት ጊዜ ጉቦ ክፍል እናውቃለን የሚሉ በጣም ቁጥራቸው ከፍ ያለ ሰዎች ምላሽ ሰጥተዋል። በሀገሪቱ የወንጀል መቅጫ ሕግ ያለአግባብ ጉዳይን ማንጓተት ራሱን የቻለ የሙስና ወንጀል አድርጎ እንደሚያስቀምጥ አቶ ክብረ አብ ይናገራሉ። ዘገባው ግልጽነት፣ ፍትህ እና የሕግ የበላይነት እጦት ለዚህ ሁሉ ችግር መንሴ መሆኑን ያትታል። በኢትዮጵያ እንዴት ነው ተብሎ አቶ ክብረ አብ ሲጠየቁ አድሚኒስትሬቲቭ ጀስቲስ በጣም አስፈላጊ ነው። በተለይ አሁን ቅድም በገለጽኩት አይነት መልኩ አገልግሎት ፈልጎ መሄድ ሰው አገልግሎት ሲከለከል ወይንም ባልተገባ መንገድ አገልግሎቱ ሲንጓፈት ወዴት መሄድ ይችላል? እንዴት ማድረግ ይችላል? የገጠመውን ችግር በምን አይነት መልኩ መፍታት ይችላል? የሚል በተለይ አድሚኒስትሬቲቭ ጀስቲስ ላይ ማንዋል ያስፈልጋል። ሁሉም ጉዳዮች ፍርድ ቤት ቀርበው ፋይል ተከፍቶላቸው ዳኝነት የሚጠየቁባቸው አይደሉም። እያንዳንዱ ነገሮች የሚገጥሙ ነገሮች በዛ ረገድ የሚሄዱ ከሆነ ፍርድ ቤቶችም በጣም ከፍተኛ በሆነ መልኩ የጉዳዮች ማዕበል ይውጣቸዋል። ሙስናን በኢትዮጵያ ያለበትን ደረጃ በተመለከተ በዶቼ ቬሌ የፌስቡክ ገጽ በተደረገው ውይይት አብዛኞቹ ተሳታፊዎች የመልካም አስተዳደርና የፍትህ እጦት ሙስናን እያባባሰ መሆኑን ይጠቅሳሉ።